ቤተልሔም አበራ ግሮንበርግ ትባላለች። በዚህ በዩናይትድ ስቴትስ ሰሜን ዳኮታ ክፍለ ግዛት የፋርጎ ከተማ ነዋሪ የሆነችው ቤተልሔም በቅርቡ በእንግሊዝኛው የደረሰችውን የሕፃናት መጽሐፍ ለህትመት አብቅታለች። የባህልና ማህበረሰብ አዘጋጅና አቅራቢ አሉላ ከበደ ወዲህ ወደ ዋሽንግተን ብቅ ባለችበት በያዝነው ሳምንት መጀመሪያ ወደ ስቱዲዮ ጋብዛት ውስጥ በመጽሐፉና በተለያዩ ተዛማች የሆኑ ታሪኮች ዙሪያ አዋይቷታል። የመጀመሪያው ክፍል ነው። ቤተልሄም አበራ ሮንበርግ አልፋቤት ቴክስ አ ጆርኒ ዴስቲኔሽን ኢትዮጵያ የሚል በግርድፉ ትርጉሙ ፊደላት መንገድ ጀምረዋል፣ መድረሻቸውም ኢትዮጵያ ነው የሚል አይነት የፎቶግራፍና የኢትዮጵያን ታሪኮች የሚያወራ መጽሐፍ ነው አሳትመሽ ለንባብ ያበቃሹ። እስኪ ስለ መጽሐፍሽ ነገሪ። ምንድን ነው የዚህ መጽሐፍ ይዘት? እሺ፣ በደስታ። እንዳልከው ወደ አማርኛ ስንተረጉመው አርስቱ የእንግሊዝኛ ፊደሎች ወደ ኢትዮጵያ ጉዞ ያደርጋሉ ነው የሚለው። የእንግሊዝኛ ፊደሎች ልጆችን ማንበብና መጻፍ ከማስተማር እረፍት ወስደው ጉብኝት ማድረግ ፈለጉ እና የት አገርን ጎብኝ፣ ምን ቋንቋንን ጎብኝ ብለው ሲያስቡ እኛ ከተወለድን ወደ ስድስት መቶ አመት ነው ያለን እና ከዛ በፊት ያሉ የጥንት ረጅም እድሜ ያላቸው ልዩ የሆኑ ፊደሎችን እንፈልግ ሲሉ ኢትዮጵያ ጋር ደረሱ። በዛ የኢትዮጵያ አንደኛው ቋንቋ አማርኛ ፊደሎች ይቀበሏቸውና መስተንግዶ ያደርጉላቸዋል። አማርኛ ለኔ ለትምህርት ብርሃን መስኮቶች ነበሩ፣ ምክንያቱም በእነሱ ነው ማንበብና መጻፍ የቻልኩት። የራስሽንም ልጅነት የሚመለከት ይመስላል። ሁለቱን ቋንቋዎች ሁለቱን ባህሎች የሚያያይዝ የሚመስል ለልጆች ለታዳጊ ሕጻናት የተጻፈ መጽሐፍ ነው የጻፍሽው። ታሪኮቹ የእንግሊዝኛ ፊደሎች ጉዞ አደረጉ እንዳልሽው በተረት በቀልድ አቀልድ ለዛ ታሪኮች ማውራት ፎቶግራፎች ተያይዘው የሚቀርቡበት መጽሐፍ ነው የጻፍሽው። እስኪ ወደ ውስጥ ገባ ብለን ይህም መጽሐፍ ላላዩ አንዳንድ ነገሮችን እናንሳ ከመጽሐፉ ሽፋን ላይ ይሄ በጣም ጠንካራ ክርታስ ያለው የቡና ጠረጴዛ የሚባለው አይነት መጽሐፍ ነው የምናወራው። ፊደል ኤንድ አልፋቤት አልፋቤት ኤንድ ፊደል እያለ የአማርኛና የእንግሊዝኛን ፊደሎች ይጠራል። የመጀመሪያው ገጽ ላይ ስንመለከት ወደ ኢትዮጵያ የሚያመለክተው ጉዞ 12391.6 ማይልስ ይላል። ወደ ቤት መመለስ ከሆነ ግን ዜሮ ማይልስ ብቻ ይላል። ምን ማለት ነው ይሄ? አዎ በጣም ጥሩ ማስተዋል ነው ያደረግከው አሉላ። እዚህ ጋር እንግዲህ አሜሪካ ውስጥ ፋርጎ የሚባል ከተማ ነው የምንኖረው። ልጆቼን እያሰብኩኝ ነው። ፊደሎቹ ከዛ ሀገር ከቤታቸው ሲነሱ እስከ አዲስ አበባ ድረስ አክቹዋሊ ስናሰላው ይህን ያህል ማይልስ ነው የሚወስባቸው ጉዞ። አዎ ወደዛ ሲሄዱ ማለት ነው። እንግዲህ ያን ጉዞ እንጀምር ነው ብለው ነው ገና ከመጀመሪያው ገጽ ላይ የሚናገሩት ፊደሎቹ። እና ጉዞ ተጀመረ ይላል። በግራ በኩል ብራና ላይ ጻፉ የሚመስሉ ጥንታዊ አጻጻፍ የተከተለ የአማርኛ ጽሁፍ በፎቶግራፍ እናያለን። ማስታወሻነቱን ለልጆች ያደረግሽ ይመስላል። የእኔ ቀስተ ደመናዎች ይችላል። እንግሊዝኛውን በአማርኛ እያረኩ ነው የሶስት ልጆች ስማ ያለው ጆሹዋ፣ ገብርኤል እና ናትናኤል ሶስቱ ልጆች ናቸው። ትክክል ነው። እና መታሰቢያ ያደረግሽው ለእነሱ ነው። አዎ፣ ምክንያቱም ይህንን መጽሐፍ ጽፍ ያነሳሳኝ ልጆቼን እዚህ አሜሪካን ሀገር ስላሳደኳቸው እኛ ደግሞ መጽሐፍ ማንበብ እንወድ ነበረ እና ማታ ማታ ለልጆቻችን ሁል ጊዜ እናነብላቸው ነበረ። ወደ ላይብራሪ ሄደን የተለያዩ መጽሐፍ የዌስት አፍሪካ፣ የቻይና፣ የተለያዩ አገር ባህል መጽሐፍ እናነብላቸው ነበረ እና ስለ በኢትዮጵያ የተጻፈ የኢትዮጵያን ዘይቤ አኗኗር የሚናገር መጽሐፍ እዚህ ሀገር ላይብረሪ ውስጥ አላገኘንም። ስለዚህ እኔ ለልጆቼ መጽሐፉን ካነበብን በኋላ ያደኩበትን ትንሽ ታሪኮች ቀንጭብ እያደረኩኝ እንደ ተረት አነግራቸው ነበረ እና ያንን በጣም ይወዱት ነበረ። ስቄስ ትምህርት ቤት እንደት እንደተማርኩኝ ሱቅ ስንላክ እንዴት እንደምንሄድ አንድ መስኮት ያለው የገበያ አዳራሽ እንግዲህ እዚህ ሀገር የገበያ አዳራሾች በጣም ትልልቅ ናቸው። ግን እዚህ እንዴት የሱቁ ሻጭ በደንብ ሰዎችን እንደሚያውቅ፣ ጎረቤቶቹን፣ ሂሳቡን እንዴት እንደሚያሰላ ሁሉ በጣም ያስደንቃል። እቃዎቹን እንዴት እንደሚያውቃቸው ይኑረው አይኑረው ና ይህ ሁሉ ነገሮች እዚህ ሀገር ኮምፒውተራይዝድ ሆነው የሚነገሩ ናቸው። ስለዚህ ለልጆቹ እንደዚህ አይነት ኑሮ እንደምንኖራል ስለ ደስታ ከረቤላ እያደኩበት ነገር ነው ስነግራቸው በጣም ደስ ይላቸዋል። ይዝጃቸው ሲሄድ እንኳን የታለ ደስታ ከረቤላ ሀፒ ካንዲ የታለ ፊሊ ነበርና መጽሐፉን ለምን እንደዚህ ካስደሰታቸው ሌሎችም የኢትዮጵያ ልጆች ኦሪጅናቸው ኢትዮጵያ የሆነ የተለያዩ አገር ውስጥ ያሉ ልጆች ይህንን አይነት ታሪኮች ብጽፍና ላይብራሪ ውስጥ ቤተ መጽሐፍት ውስጥ ቅርታ ባስገባ ሌሎች ልጆችም ሊደሰቱበትና ሊጠቀሙበት ይችላሉ። በተቻለ ደግሞ ከኢትዮጵያ የመጡ ልጆች ኩራት እንዲኖራቸው በፎቶግራፍ እንዳልከው የተደገፈ ስለሆነ ፎቶግራፎቹ ደግሞ የኢትዮጵያን ውበት ለማሳየት በጣም ቆንጆ ተደርገው እየተሰሩ ናቸው። እኛ ያነሳናቸው ፎቶግራፎች፣ ሌሎች ሰዎች የሰበሰቡት ፎቶግራፎች። ስለዚህ ነው። በጣም ግሩም ነው። ለልጆችሽ በምትነግሪው ተረቶች መነሻነት የወላጆቻቸውን ታሪክ የሀገራቸውን ታሪክ እንዲያውቁ ጥሩ መማሪያ ይሆናል የሚል ሀሳብ ነው መነሻሽ። ጉዞ ተጀመረ ካለ በኋላ እዚህ ላይ ታሪክ ይናገራል። በጣም ብርሃን ያለው ደማቅ የመስከረም ቀን ነበረ። የእንግሊዘኛ አልፋቤቶች ተሰባሰቡ። በግርድፍ ወደ አማርኛ በፍጥነት እየመለስክ ነው። ሰማያዊውን ባህር ቀስፈን ተመልክተን አንዳንድ ነገሮችን እንወቅ እንፈትሽ ይላሉ እና የተለየ ጽሁፍ ያለበት አገር የትኛው ነው ብለው መጠየቅ ጀምሩ እያልሽ ቅድም የነገርሽን ታሪክ ይተርካል። የመጀመሪያው ይሄ እንግዲህ ጉዞው ተጀመረ የሚለው ላይ ነው። ሁለተኛውን ገ- ስንከፍት የእንግሊዘኛ የመጀመሪያ ፊደል እናያለን ኤ ከዛ ጀምሮ ወደ አማርኛ ነው ቀጥታ የሚሄደው እና አኡኢአኤኦ ነው የሚያሳየን። ታሪክ እንዲተርክ አድርገሽ ኤ፣ ኤርፖርት አውሮፕላን ጣቢያና አውሮፕላንን ነው የሚተረከው። እስኪ ያስረጅን፣ በልጆች መንፈስ ምንድን ነው እንዲያመጣ እንዲከስትላቸው የፈለግሽው? እንዲከስትላቸው የፈለግኩት ያደግኩበትን የኢትዮጵያን ሰዎች ትሕትና ባህል ያናናሮ ዘይቤ የመጣሁበት አገር ምክንያቱም ኢትዮጵያ በመወለዴ በጣም ነው ደስ የሚለኝ። የመጣሁባቸው ሰዎች ፎቅ ባይኖራቸው የተትረፈረፈ ሀብት ባይኖራቸው ግን በጣም የልብና ጸጋ አላቸው። የልባቸው የዋህነት፣ ደግነት በመንገድ ላይ ስትደናቀፍ አይዞሽ እኔን የሚሉ በሀሳብ የሚረዱ ሁልጊዜ በጎንህ የሚኖሩ ስትቸገር ማህበረሰቡ አንድ ላይ ሆኖ የሚደርስልህ በጣም ፍቅር ያለው እና እኔ ደግሞ ቤተሰቦቼ በእምነት ኮትኩተው፣ በፍቅር አላብሰው፣ በተስፋ አጎልብተው ስላሳደጉ በጣም ደስ ይለኛል እና ያንን ስፒሪት መንፈስ ነው ለልጆቼም ለሌሎችም ሰዎች ለአዋቂዎችም፣ ለልጆችም እንዲተላለፍ ያደረግኩት እና ሰዎች አንብበው ከሰጡኝ አስተያየቶች ያንን ነው ያገኙልኝ። ለእኔም በጣም ደስ ብላቸው ኢትዮጵያውያኖችም በጣም እናመሰግንሻለን፣ ታሪካችንን አኗኗራችንን እንደዚህ ስላስቀመጥሽልን ልጆቻችንም እንዲያዩት ስላደረግሽልን፣ የውጭ ሀገር ዜጋዎችም በጣም ውስጥ ስላስገባሽን። ምክንያቱም አገር ያንተ ባህል ሲሆን ስታውቀው ስለአንተ ስትጽፍ እነሱም አብረው በዛ ውስጥ ተጓዙና ያን ነገር ስለገባቸው በጣም ደስ አለኝ እና የፈለኩትን ውጤት ነው ከመጽሐፉ ሰዎች ያገኙልኝ። ቀድም የገለጽሽውን ትህትናና መስተንግዶ የኢትዮጵያ አየር መንገድ አውሮፕላንና በፈገግታ የደመቀ ሀገር ባህል ልብስና የደንብ ልብሳቸውን የለበሱ ፓይለቶችና አስተናጋጆች ናቸው የሚታዩት። ያን ተንግዶ እንዲያንጸባርቅልሽ ነው። ይሄን የመረት በጣም አዎ፣ የመጀመሪያው ፔጅ ኤፎር ኤሮፕላን ደግሞ አውሮፕላን እንዴት እንደሚነበብ አድርጌ ያንን ኤግዛክትሊ አንተ እንዳልከው ነው። በጣም ውይይቱ አላለቀም አድማጮቻችን ሳምንት ይመለሳል